ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ። ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ መሰናዶች መካከል የአስክሬን ምርመራ ውጤቱ ከመምጣቱ በፊት ከምናየው በመነሳት አየር አተው ታፍነው የሞቱ ይመስለናል። ይሁን እንጂ ያንን ለማረጋገጥ የአስክሬን ምርመራ ውጤቱን መጠበቅ አለብን። ዛምቢያ ውስጥ ከ20 በላይ ኢትዮጵያውያን ፍልሰተኞች አስክሬን ተጥሎ መገኘቱ ተሰምቷል። ይህንን ከተመለከተው ዘገባ የተወሰደውን በጥቂቱ ያስደምጥናችሁ። ተናጋሪው ደግሞ የዛምቢያ ፖሊስ ቃል አቀባይ የሆኑት ዳኒ ሚዮሊ ናቸው። ሌሎች ጉዳዮችም የተካተቱበትን የምሽቱን ስርጭት ሀብታሙ ስዩም ይመራለሁ። ኤልያስ አስማሪ ደግሞ የድምፅና የምስል ምህንድስናውን ይከውናል። አብራችሁን እንድትቆዩ እንጋብዛለን። ወደ ቀዳሚው ዝግጅት እንሻገር። 27 ኢትዮጵያን ፍልሰተኞች አስክሬን ዛምቢያ ውስጥ ከዋና ከተማዋ ሉሳካ ወጣ ብሎ በሚገኝ ጊንዋሬሬ በተባለ የእርሻ ቦታ እሁድ ታሕሳስ 2 ቀን 2015 ዓ ም ተጥሎ መገኘቱን ፖሊስ አስታውቋል። አስክሬናቸው የተገኙ ኢትዮጵያን የሞቱት በረሃብና በድካም ምክንያት ነው ተብሎ እንደተጠረጠረ የዛምቢያ ባለሥልጣናት ለሮይተርስ ገልጸዋል። አስክሬኖቹ በተገኙበት ወቅት አንድ ሰው ብቻ በህይወት የተረፈ ሲሆን ሕክምና እንዲደረግለት በጥድፊያ ሉሳካ ወደሚገኝ ሆስፒታል መወሰዱ ተገልጸዋል። የኢትዮጵያ መንግስት የውጭ ጉዳይ ሚኒስቴር በበኩሉ ጉዳዩን እንደሚያጣራ አስታውቋል። ደቡብ አፍሪካ የሚገኙ ዘጋቢያችን መልኩ አያለው ዝርዝራለን። ከዋና ከተማዋ ሉሳካ ወጣ ብሎ በሚገኝ ኒጌቤሬሬ የእርሻ ቦታ ትናንት እሁድ ታሳስ 2 2015 ዓ.ም አስከሬናቸው ተጥሎ የተገኘው 27 ሰዎች ኢትዮጵያውያን ስለመሆናቸው ከአስከሬናቸው ጋር የተገኘው ሰነድ እንደሚያሳይ የዛምቢያ ፖሊስ ምክትል ቃል አቀባይ ዳኒሚዌሌ ለአሜሪካ ድምፅ ተናግረዋል። በአጠቃላይ 28 ናቸው። ከመካከላቸው አንደኛው በሆስፒታል ውስጥ የህክምና እርዳታ እየተደረገለት ሲሆን ሀያ ሰባቱ ግን ሕይወታቸው አልፈዋል። ከእነሱ ያገኘናቸው መረጃዎች እንዳሳዩት ኢትዮጵያን ናቸው ተብሎ ይታመናል። የህልፈታቸው መንስኤ ግን ገና አልተረጋገጠም። የህልፈታቸውን መንስኤ ይሄ ነው ማለት አንችልም። አስከሬናቸው የተገኘው ኢትዮጵያውያኖቹ የሞቱት በረሃብና በድካም ምክንያት ነው ተብሎ እንደተጠረጠረ የዛምቢያ ባለሥልጣናት ለሮይተርስ ገልጸዋል። ፖሊስ ከአካባቢው ነዋሪዎች በደረሰው ጥቆማ መሠረት አስከሬኖቹን አግኝቶ ባደረገው የመጀመሪያ ምርመራ ባልታወቁ ሰዎች መንገድ ዳር የተጣሉት ሁሉም በሀያና በ38 ዓመት ዕድሜ ውስጥ የነበሩ ወንዶች መሆናቸውን አመልክተዋል። አስከሬኖቹ በተገኙበት ወቅት አንድ ሰው ብቻ ራሱን ስቶ በሕይወት የተገኘ ሲሆን ሕክምና እንዲደረግለት በጥድፊያ ወደሚገኝ የመንግስት ዩኒቨርሲቲ ሆስፒታል መወሰዱ ተገልጿል። በአሁኑ ሰዓት ሆስፒታል ውስጥ ነቅቶ መናገር መጀመሩን የፖሊስ ቃል አቀባዩ ገልጸው ነገር ግን ስለ ሁኔታው ለመናገር ትንሽ ማረፍ እንደሚያስፈልገው ከሆስፒታል እንደተነገራቸው ቃል አቀባዩ ገልጸዋል። የሟቾቹ አስከሬንም ማንነታቸውን ለመለየትና በምን ምክንያት እንደሞቱ ለማረጋገጥ ምርመራ እንደሚካሄድ ወደ አስከሬን ማሳረፊያና ምርመራ ስፍራ መወሰዳቸውን ፖሊሶች አስታውቀዋል። በአንድ ቦታ አስከሬናቸው ተደፍቶ የተገኙት 27 ዜጎች አስከሬን በምስል እንደሚታየው ለመመልከት ዘግናኝ ሲሆን፣ ይህ የሆነበት ምክንያት ይታወቅ እንደሆነ የተጠየቁት ቃል አቀባዩ ዳኒ ሚዌሌ የአስክሬን ምርመራ ውጤቱ ከመምጣቱ በፊት ከምናየው በመነሳት አየራተው ታፍነው የሞቱ ይመስልናል። ይሁን እንጂ ያንን ለማረጋገጥ የአስክሬን ምርመራ ውጤቱን መጠበቅ አለብን። አስክሬኖቹ የመበስበስና የመፈራረስ ሁኔታ ጀምረዋል ለሚለው እንደዚህ አልሆነም። ሆኖም ቆዳቸው መላላጥ ይታይበታል፣ እንደሚመስለኝ ከሙቀት የተነሳ ነው። የአስክሬን ምርመራ ውጤቱን ገና እየተጠባበቀ እንደመሆኑ ለአሁኑ ከዚህ በላይ ማለት የምችለው ነገር የለም። ኢትዮጵያውያን ፍልሰተኞች ደቡብ አፍሪካን ወደ መሳሰሉ ሀገሮች አዘውትረው በዛምቢያ በኩል እንደሚያልፉ የቀደሙ ሪፖርቶች ይጠቁማሉ። ፍልሰተኞች የተሻለ ኑሮና ስራ ፍለጋ ወደ ደቡብ አፍሪካ ለመግባት በሚያደርጉት ትግል ብዙ ኢትዮጵያን ስደተኞች ለሞትና ለአካል ጉዳተኝነት እየተዳረጉ እንደሚገኝ መረጃዎች ያመላክታሉ። ሆኖም በዛምቢያ በኩል ሲያልፉ በጉዞ ላይ ህይወታቸው ስለሚያልፍ ፍልሰተኞች የሚሰማ ዘገባ የተለመደ አይደለም። አስከሬኖቹ በሚነሱበት ወቅት በስፍራው ነበርኩኝ ስሜ አይጠቀስ ያሉ አንድ ኢትዮጵያዊ የሉሳካ ነዋሪ በሰጡት አስተያየት የስደትን አስከፊነት ለሚመለከታቸው አካላት በተደጋጋሚ ብንናገርም መፍትሄ የሰጠው አካል የለም። የህገ ወጥ ሰዎች አዘዋዋሪዎች ደቡብ ኢትዮጵያ ሀዲያና ከምባታ ዞን እንዲሁም እዚሁ ጎረቤት ሀገር ማላዊ ተቀምጠው የዜጎችን ህይወት አደጋ ላይ የሚጥሉ ለኢትዮጵያውያን ደላላዎች መፍትሄ አለመሰጠቱን ተስፋ አስቆርጧቸዋል። በህይወት ተርፈው ወደ ሀገር ቤት የሚመለሱ ወጣቶች የደላላዎችን ስምና አድራሻ የሚያውቁ ሲሆን ጥብቅ እርምጃ ካልተወሰደ ደ ችግሩ እየከፋ እንደሚመጣ አስተያየት ሰጪዋ ተናግረዋል። በዛምቢያ ሉሳካ የኢትዮጵያ ኤምባሲ የሌለ ሲሆን በውክልና አገልግሎት ይሰጣል የተባለው የዚምባብዌ የኢትዮጵያ አምባሳደር ረሺድ መሐመድ አልፎ አልፎ ከኢትዮጵያ እየተመላለሱ አገልግሎት እንደሚሰጡና በቋሚነት እንደማይሰሩ ለማወቅ ተችሏል። በእጅ ስልካቸውም ላይ አምባሳደሩን ለማግኘት በቪኦኤ ሪፖርተር በኩል የተደረገው ጥረት አልተሳካም። ጉዳዩን አስመልክቶ የኢትዮጵያ መንግስት የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ ዓለም በስልክ ጠይቀናቸው በላኩት የጽሑፍ መግለጫ ዛምቢያ መዲና ሉሳካ አቅራቢያ ሕይወታቸው ባለፉ ዜጎች የተሰማቸውን አዘን ገልጠዋል። ሕገወጥ አዘዋዋሪዎች አማካኝነት ወደ ደቡብ አፍሪካ ለመግባት ሲሉ ሉሳካ አቅራቢያ ሕይወታቸውን ያጡ ዜጎች ማንነት ለማጣራት ወደ አካባቢው ባለሙያ በማሰማራት ከዛምቢያ መንግስት ጋር እንደሚሰሩ አስታውቀዋል። ቀደም ሲል በተመሳሳይ ሁኔታ ማላዊ ውስጥ የሞቱ ወገኖችን ሁኔታ ለመመርመር በውጭ ጉዳይ ሚኒስቴር የተመራ ቡድን ማላዊ ውስጥ ይገኛል ያሉ ቃል አቀባዩ ይህ አደጋ የህገወጥ ሰዎች ዝውውር ወገኖቻችን ላይ የሚደርሰውን ጉዳት መከላከል እንዲቻል የሚመለከታቸው አካላትና ዜጎች የተቀናጀ ጥረት አስፈላጊ መሆኑን ያሳያል ብለዋል። የዛምቢያ ፖሊስ ምክትል ቃል አቀባይ በበኩላቸው የሀገሪቱ ፖሊስና ሌሎችም የደህንነት ክፍሎች ስለ ጉዳዩ ምርመራ ከፍተዋል ብለዋል። በስፍራው የሚገኙት መርማሪዎቻችን ሁሉንም መረጃዎች በማሰባሰብ ስለ ሁኔታው ለመረዳት እየጣሩ ነው። ምን እንደተከሰተ በትክክል ለማወቅ የኢሚግሬሽን መስሪያ ቤትን ጨምሮ ከሁሉም ደህንነት መስሪያ ቤት ኃላፊዎች ጋር ተባብረን በመስራት ላይ እንገኛለን። የምርመራ ውጤት ለመግለጽ ምን ያህል ጊዜ እንደሚፈጅ ተጠይቀው፣ ምርመራው በፍጥነት ይጠናቀቃል ብለን ተስፋ እናደርጋለን። ያ ይሆናል ብለን ነው ተስፋ የምናደርገው። በጣም በቅርቡ እንደሚሆን እናምናለን። የነገሩን መሰረት መርምረን ለኅብረተሰቡ በአስቸኳይ መረጃ መስጠት እንችላለን ብለንም ተስፋ እናደርጋለን። ኢትዮጵያውያን ፍልሰተኞች ደቡብ አፍሪካን ወደ መሳሰሉ ሀገሮች ለመግባት አዘውትረው በዛምቢያ በኩል እንደሚያልፉ የጠቆመው የሮይተርስ ዘገባ፣ ሆኖም በዛምቢያ በኩል ሲያልፉ በጉዞ ላይ ሕይወታቸውን ስለሚያልፍ ፍልሰተኞች የሚሰማ ዘገባ የተለመደ እንዳልሆነ ጠቅሷል። ባለፈው ጥቅምት ወር አጋማሽ ማላዊ ውስጥ የ25 ኢትዮጵያውያን አስከሬኖች በጅምላ መቃብር መገኘታቸው መዘገቡ ይታወሳል። የውጭ ጉዳይ ሚኒስቴር ቃል አቀባዩ መለስ ዓለም ቀደም ሲል በተመሳሳይ ሁኔታ ማላዊ ውስጥ የሞቱ ኢትዮጵያውያን ሁኔታ ለመመርመር በውጭ ጉዳይ ሚኒስቴር የተመራ ቡድን ማላዊ ውስጥ እንደሚገኝ ተናግረዋል። ቃል አቀባዩ ይህ አደጋ የህገወጥ ሰዎች ዝውውር ወገኖች ላይ የሚደርሰውን ጉዳት መከላከል እንዲቻል የሚመለከታቸው አካላትና ዜጎች የተቀናጀ ጥረት አስፈላጊ መሆኑን ያሳያል ብለዋል። ለአሜሪካ ድምፅ ራዲዮ መላኩ አየለ ጆሃንስበርግ። መላኩ አየለን ለቀደመው ዘገባ በእጅጉና ጉና አመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችሁን ስላላችሁ በእጅጉና አመሰግናለን። የኢትዮጵያ ወጣቶች ትስስር መረብ ወጣቶችን ወደ በጎ ግብ ለመምራት ያለመ የማህበራዊ ሚዲያ አገልግሎት ነው። ሙያተኮር ሀሳቦች፣ አስተሳሰብ ቀያሪ ዘመቻዎችና ሌሎች ለወጣቶች የሚበጁ መረጃዎችና አገልግሎቶች የሚሰራጩበት አውታር ነው። መስራቹ ደግሞ ዘኢንስፓየርድ ኢትዮጵያ የተሰኘ የወጣቶች ማህበር ነው። ከማህበሩ መስራች ያለች የወጣቶች የስብዕናና ሙያዊ ብቃት ግንባታ ባለሙያ ልዩነት አምራት ጋር አጭር ቆይታ አድርገናል። ለመቀጠል ይሰማል። እሺ ከልብህ አመሰግናለሁ ሀብታሙ፣ እና አንተም የምሰራበትን ለማመስገን እፈልጋለሁ። በመጀመሪያ ስሜ ልዩነት አምራት ይባላል። የምሰራው ድርጅት ስሙ ደግሞ ኢንስፓየርድ ኢትዮጵያን ኔትወርክ አሶሴሽን ይባላል። ከእሱ ስር አሁን አንተ ሜንሽን ያደረግከው የኢትዮጵያ ወጣቶች ስብስብ መረብ ኢኒሼቲቭ ነው ወይም ዩዝ ኔትወርክስ ኢትዮጵያ እንግዲህ እንደ ፋውንደር ሆኜ ነው የማገለግለው እዚህ ላይ ደግሞ ኢንስፓይሬተር ወይም ሀሳብን የማሰባጠር የማገናኘት ሰዎችን ሀሳብ ናየታቸውን እንዲያጋሩ የማመቻቸትንም ስራ ደግሞ እሰራለሁ ማለት ነው። የኢትዮጵያ ወጣቶች ትስስር መረብ የተሰኘው ገጽ መቼ ነበር የተቋቋመው? እንዲቋቋም ያበቁ ምክንያቶችስ ምንድን ነበሩ? በጣም ጥሩ ጥያቄ ነው። እንግዲህ የተቋቋመው አሁን አሁን እናንተ በምናወራበት ጊዜ አንድ አመት ከአራት ኛ ወሩ ላይ ነው ያለው። ይህ ሲቋቋም አላማው ምንድን ነው? ወጣቶች ኢትዮጵያውያን በተለይ ወርልድ ዋይድ ከየትም የዓለማቸው ክፍል ሆነው ሐሳብና እይታቸውን እውቀታቸውን፣ ፍላጎታቸውን በበጎነት ለህብረተሰባቸው ኮንትሪቢዩት ማድረግ እንዲችሉ፣ እንዲማሩ፣ እንዲያስተምሩ፣ እንዲሰጡ፣ እንዲቀበሉ፣ በአውንታዊነት ሐሳባቸውን ሼር እንዲያደርጉ ወይም ደግሞ አንዳንዶች ምናልባት በውጭ ሀገር ያሉ እኔ መቼ ነው የበጎ ፈቃድ ስራ የምሰራው? ሀገሬን መቼ ነው የማገለግለው? ሀሳቤን እውቀቴን ይታይን ለማን ነው እንዴት ነው ማጋራው ብለው የተቀመጡ ሰዎች ምህዳሩን በማዘጋጀት በአዎንታዊነት ሀሳባቸውን ሼር እንዲያደርጉ፣ እንዲያካፍሉ፣ እንዲማሩ እና እንዲማማሩበት እንዲሁም ደግሞ ዲጂታል ፍሬንድሺፕ ይሄ ዲጂታል ጓደኝነት እንዲመሰርቱበት ለማድረግ የተቆራኘ መረብ ነው። እንግዲህ ይሄ መረብ ወጣቶችን ያለ ገደብ ከገጠር ከከተማ፣ ከከተማ እስከ ገጠር፣ ከሀገር ውስጥ ከውጭ ሀገር፣ ከውጭ ሀገር ወደ ሀገር ውስጥ ሰዎች እንዲገናኙ ሀሳብ ነው እንዲቀያየሩ፣ ለእውቀትና ለማህበራዊ ልማት የሚሆኑ ሀሳቦችን እንዲያጋሩ፣ ሰዎች ደግሞ ካሉበት ቦታው ነው ለቤተሰቦቻቸው ህብረተሰባቸው፣ አንድ ጠቃሚ ነገር አለ የሚሉትን ኮንትሪቢዩት ማድረግ እንዲችሉ ያመቻቸነው ምህዳር ነው። እንግዲህ ፕሮግራማችን ዲጂታል ነው። ከዛ ደግሞ አዎንታዊ ነው፣ እንዲሁም ደግሞ አሳታፊ ነው። እንግዲህ በተለይ በቴሌግራም ገጻችሁ ከ35 ሺህ በላይ ተከታዮች እንዳሏችሁ ተመልክቻለሁ። በእስካሁኑ ቆይታችሁ ወጣቶችን በተመለከተ ምን አይነት ስራዎችን በመስራት ላይ ትገኛላችሁ? በሙያ ስልጠና ሊሆን ይችላል፣ በማንቂያ አዋጆች ወይም ካምፔኖች ሊሆን ይችላል። ከዛ ጋር በተገናኘ ከሰራችኋቸው መካከል ጥቂቶቹን ለአድማጮች ብታጋረልን እሺ አንደኛው የሰራ ነው፣ ሆፕ ኢትዮጵያ የተሰኘ ተስፋ ኢትዮጵያ እንግዲህ በሀገራችን ግጭት በተጀመረ ጊዜ ግጭቱ ሰዎችም ተስፋ እንዲቆርጡ በሀገራቸው ላይ ተስፋ እንዳይኖራቸው፣ በራሳቸውም ተስፋ እንዲቆርጡ የሚያደርጉ ጉዳዮች ነበሩ። ሰው ከወጣቶች ወይም ደግሞ ህብረተሰባችን ክፍል ተስፋ ያለው ቢሆን ባለራይ ስኬታማ ጤናማ ሰላማዊ እና አብሮነትን የተላበሰ ወጣት በሚል ተስፋ ያለው ኔሽን በሚል ስራዎችን ሰርተናል። ለሰላምና ለአብሮነት ለበጎ ህብረተሰባዊ ልማት የሆኑ እንቅስቃሴዎችን በዛ ትስስር መረብ ላይ ለብዙ ጊዜ ሰርተናል። ከዛ ቀጥሎ ኮንሰርንድ ጄኔሬሽን ወይም ተቆርቋሪ ዜጋ የተሰኘ ካምፔኝ ሰርተናል። ወጣቶች አገር ከመውደድ በፊት የሚቀድመው ራስን መውደድ ነው። ብዙ ጊዜ ከራሴ በላይ ለሀገሬ፣ ከራሴ በላይ ለብሔሬ፣ ከራሴ በላይ ለሃይማኖቴ፣ ከራሴ በላይ ቅድሚያ የምላቸው ነገሮች ጥፋት እያመጡብን ነው። ሰዎች ወደ ራሳቸው ማንነት መመለስ አለባቸው። ራሳቸውን መረዳት አለባቸው። ውጣቸው ያለውን መክሌት ውጣቸው ያለውን አቅም አንደርስታንድ ማድረግ አለባቸው። ራሳቸውን በወጉ ካወቁ እና ራሳቸውን ካበቁ በኋላ ለራሳቸው ተቆርቋሪ ከሆኑ በኋላ ለሀገራቸው፣ ለቤተሰባቸው፣ ለህብረተሰባቸው መቆርቆር ይችላሉ። ስለዚህ ተቆርቋሪ ዜጋ ማፍራት አለብን። አንደኛው ሀገራችን ላይ ችግር እየፈጠረም ያለው ወይም ደግሞ ችግሩ እንዲባባስ ያደረገ ያለው ለራሱ ኮንሰርን ያልሆነ ግን ደግሞ ከራሱ በላይ አለኝ ለሚለው ነገር ተቆርቋሪ የሆነ ሰው እየበዛ ስለሆነ ነው። ስለዚህ ይህን ካምፔን ለሁለት ወር ደርሰናል። በዚህ ካምፔን ላይ ለስልሳ ያን ስልሳ ስልጠናዎችን በስልሳ የተማሩ እና የበቁ በዓለም አቀፍ ደረጃ የሚገኙ ኢትዮጵያዊ አስተማሪዎችን፣ ፕሮፌሰሮችን ኢንቫይት በማድረግ ትሬኒንጎችን ኦፈር አድርገናል። በዚህ ኮንሰርት ጀኔሬሽን ካምፔን ላይ ማለት ነው። እንግዲህ እነዚህን መሰል መድረኮች እንዲስፋፉ እናንተን የመሰሉ ወጣቶች የሚጀምሯቸው መረቦች የበለጠ እንዲጠናከሩ ምን መደረግ አለበት ብለህ ታስባለህ? ለወጣቶች ያለውስ ፋይዳ ምንድን ነው? እንግዲህ አሁን ባለንበት ሁኔታ አለማችን የዲጂታል መሬት ላይ ናት የምትገኘው። ይሄ የዲጂታል መሬት ደግሞ የሚስፋፋው የስንኮተኩተው የሚያድገው በአዎንታዊነት ሀሳብና ጽንሰ ሀሳቦች ላይ የተገመደ ሀሳቦችን በማቅረብ የተሻለ ምህዳርን ማመቻቸት እንችላለን እና ሰዎች መንግስት እንዲሆኑ ኤንጂዎች እንዲሆኑ ሰው ላይ የሚሰሩ ተቋማቶች በማህበራዊ ሚዲያ መሬቱ ላይ አዎንታዊነትን የተመረኮዘ ለአይምሮ ልማት የሚጠቀም ለህብረተሰብ ልማት የሚጠቀም ለአብሮነት የሚጠቀም ለእድገት የሚጠቅሙ መጀጆችን በማቅረብ ሂደት ላይ ሰፊ ስራዎችን መስራት አለባቸው ብዬ ሲስ ያደርጋለሁ። እንዲሁም ደግሞ ወጣቶች ይህን የማህበራዊ ሚዲያ ኦፖርቹኒቲ በመጠቀም ጠቃሚ መልእክቶችና ይታዎችን በመጋራት እርስ በርስ አውንታዊ የሆኑ ትስስሮችን በመፍጠር እራሳቸውንም ሌሎችንም መጥቀም አለባቸው ብዬ አስባለሁ። እንደነዚህ ያሉ ትስስር መረቦች በአውንታዊነት ሆን ብሎ ተዘጋጅተው ምህዳሩ ላይ ጠቃሚ ነገሮችን በማሰራጨት የሚሰሩ ተቋማቶች ለወጣቱ አውንታዊ ፋይዳ አላቸው ብዬ አስባለሁ። ያ ምንድን ነው ወጣቱን የሚጠቅም የሚያሳድገው፣ የሚያንጸውን መልእክቶች ያቀርቡለታል፣ ያስታሰቡታል ይሄ ከስራ ድር ከህብረት ልማት ትምህርቶች ሊሆን ይችላል። ከስኮላርሽፕ አንጻር ሊሆን ይችላል። ዲጂታል ፍሬንድሽፖችን ከመስረት ሊሆን ይችላል። የተለያዩ ስልጠናዎችን በነፃ ከማግኘት አንጻር ሊሆን ይችላል። ይሄ በጣም ለወጣቱ በዚታ ጠቃሚ እና አስፈላጊ ነው። የትጄ ልማር የትጄ ልስራ የትጄ ኮንትሪቢት ላድርግ የሚለው ወጣት በዲጂታል ቮለንትሪዝም፣ አንደኛው ካምፔናችን የነበረውም ዲጂታል ቮለንትሪዝም ነው። በዲጂታል ቮለንትሪዝም አንጻር ካለበት ቦታ ሆኖ ወንድምናየቱ በኮችንግ በሜንተርሽፕ በትሬኒንግ በበጎ ፈቃድ ሰርቭ ማድረግ ይችላል። እሱም ሰርድ መሆን ይችላል ማለት ነው። ስለዚህ ለወጣቱ እንደዚህ አይነት ትስስር መረቦች ሰዋዊነትን፣ ዲጂታል አይዲዮሎጂን ከማስፋት አንጻር፣ በጎነትን ከማስረት አንጻር ሰፊ ኦፖርቹኒቲ ነው። ከመለየታችን በፊት እንግዲህ በአንድ አመት ጉዞችሁ ውስጥ የተለያዩ መረጃዎችን፣ የተለያዩ ስልጠናዎችን እንዲሁም ደግሞ በርከት ያሉ የወጣቶች ትስስሮችን ፈጥራችኋል። ይህን በምታደርጉበት ጊዜ የገጠማችሁ ዋነኛ ተግዳሮት ምን ነበረ የሚለውንም ጠቀስ እናድርግ። አዎ እንግዲህ ይሄ ነው የሚባል ተግዳሮት ብዙ አላጋጠመንም። አንደኛው እንግዲህ ተግዳሮት የኢንተርኔት ወጣቶቹ እንግዲህ ዲጂታል ኮሚኒቲ ስናገኝ የተወሰነ የቤተሰባችን ክፍል የኢንተርኔት ኦፖርቹኒቲ ላይ ነው ይችላል ያንን መድረስ አልቻለም። ይሄንንም ደግሞ ለማካተት እኛ ያሰለጠናቸው ወጣቶች ኢትዮጵያ ውስጥ ይሄ ኮንሰርን ጀነሬሽን ብዬ የጠቀስኩት ካምፔን በ ኢትዮጵያ ውስጥ አስራ አምስት ሚሊዮን ወጣቶችን ኦንላይን ለመድረስ አምስት ሚሊዮን ወጣቶችን መሬት ላይ ለመድረስ እንደውም በሁለት መቶ ሀምሳ ከተሞች ላይ ይሄንን ስራ ለመስራት አንድ ሺህ በላይ አምባሳደሮችን ሪክሩት አድርጓል። ይህም በምናደርግበት ጊዜ የነበረው ቻሌንጅ እንግዲህ የኢንተርኔት አቅራቦች ቻሌንጅ ስለነበረ እዚህ የሚሰጡትን ትምህርቶችና ስልጠናዎችን በሳምንት አንድ ጊዜ ሄዶ ደግሞ ለአካባቢው ኅብረተሰብ የሚያሰለጥኑ አምባሳደሮችን ሬክሪት አድርገናል። ይሄ ሁሉ ከላይ ሚኒሽ የሚያረኩ ሰርቪስ በበጎ ፈቃድ የተሰራ ነው። በእርግጥ ሳፖርተሮች ከጎናችን አብረው የሚሰሩ ተቋማቶች አሉ። ግን አብዛኛው ስራ የተሰራው በበጎ ፈቃድ በበጎ ፈቃደኞች ትብብርና ድጋፍ ስለነበረ የኢንተርኔት አለመኖር አንዳንድ ቦታ ላይ ይሄንን ክፍተት ፈጥሮብናል። መሬት ላይ ወርደን ከኦንላይን ባለፈ ፌስቱፌስ ለሚሰሩ ስራዎች እንድንገደድም አድርጎናል። እንግዲህ ወደፊት የተሻለ ኢንተርኔት እንዲሁም ደግሞ አፓራቶስንም ያለው ወጣት በስፋት ይኖራል። ይህም ስራችንን በስፋት እንድንሰራ ያግዘናል። ሌላኛው ተግዳሮት የፋይናንስ ተግዳሮት ነው። ለእንደዚህ አይነት ስራዎች የተዘጋጁ ተቋማቶች እና የመንግስት አካላትም እንዲሁም ደግሞ የጊዞ ተቋማቶች ላይኖር ይችላሉ፣ እኛ በጀመርበት ጊዜ። አሁን ግን እየነቁም እያወቁም የዲጂታል ኮሚኒቲ ከሬድ ላይ እንዳለን አንደርስታንድ አድርገው በስፋት ከኛ ጋር እየሰሩ ነው የሚገኙት። እኛም በጥንካሬ ስራችንን እየሰራ ነው የሚገኙ። በየነህ ታምራት፣ የኢትዮጵያ ወጣቶች ትስስር መረብን አስመልክተህ ለሰጠህን መረጃ፣ ላካፈልከን ሀሳብ ሁሉ በእጅጉ አመስጋኝ ነን። በሌሎች ጉዳዮችም እንነጋግራለን። ለአሁኑ በጣም አመሰግናለሁ። ታንኪ ሆኔም ከለባ አመሰግናቸዋለሁ። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ በመቀጠል ደግሞ ኤደን ገረመው ከመጀመሪያዋ ኢትዮጵያዊ ሴት የንግግር ልቀት ተሸላሚ ጋር ታስተዋውቀናለች። ትባላለ ታደሰ የኮሚኒኬሽን ወይ የተግባቦት ባለሙያ ነኝ። ራዚ አዲስ አበባ ነው ያደኩት። ባግራንዴ ማርኬቲንግ ተምሬ ነው ወደ ኮሚኒኬሽን ስራ የገባሁት ሁት አሁ ከልጅነት የጀምሮ ከአስራ ስድስት ከአስራ ሰባት አመት የጀምሮ በበጎ ፈቃድ ስራዎች ላይ በጣም ብዙ ስራ ሰርቻለው። የሀገር በቀልም ሆነ ኢንተርናሽናል ኤንጂኦች ላይ ሰርቻለው። አሁንም ኤንጂኦ ላይ ነው የምሰራው። እንግዲህ አሁን አንቺ በተለያዩ ወጣት ተኮር ነገሮች ላይ እንደምትሳተፊ ገልጸሽልኛል እና አንደኛው ደግሞ እኔ ቶስት ማስተር ነው። ይሄ ቡድን በህዝብ ፊት ወይም ደግሞ በሰዎች ፊት ቆሞ ማውራትን የሚያበረታታ ቡድን ነው እና እስኪ ይሄ ቶስት ማስተር ክለብ በኢትዮጵያ እንዴት ነው የተመሰረተው? ቶስት ማስተር ለማውራት እንደ ኤንጂኦ የተቋቋመ ድርጅት ነው። በአሜሪካ ውስጥ የተጀመረ ሲንክ ወደ መቶ አመት በፊት ማለት ነው እና የተጀመረበት ዋነኛ አላማው ሰው ጊዜ የተግባቦት ፐብሊክ ስፒኪንግ ከሰው ፊት ቆሞ ማውራት ክህሎቱን እንዲያሳድግበት ፕራክቲስ የሚያደርጉበት መድረክ እንዲፈጠር ነው። ስለዚህ እዛ አሜሪካ ተጀምሮ ከዛ በየአገሩ ደግሞ ክለብ ወይ ግሩፖችን ፎርም በማድረግ ኦልሬዲ የሰራው ማኑዋል አለ ላይ ደግሞ እንዴት የንግግር ክህሎታችን ማሳደግ እንደምንችል በጣም ብዙ ቴክኒኮች አሉ፣ ትውሎች አሉ። እሱን በደንብ ክራፍት አድርገው በማኑዋል መልክ ለመንበሮቹ ይሰጥና መንበሮቹ ደግሞ ክለቡ ውስጥ በየሁለት በሁለት ሳምንት አንዴ እየተገናኙ የተለያዩ አይነት አሳይመንቶችን በመውሰድ የንግግር ክህሎታቸውን እዛ ላይ ፕራክቲክ ያደርጋሉ ማለት ነው። ይህ ንግግር ያቀርባሉ። ባቀረቡት ንግግር ላይ ደግሞ ፊድባክ ይሰጣቸዋል። ከዛ እንደዚህ ብታሻሽሉ ድምጻችሁን፣ እንዲ ያቀረባችሁት ኮንቴንት ደግሞ መግቢያው ቢሆን ይሻል ነበር ከምንለው አልፎ ደግሞ ዋና ሀሳቡ ደግሞ በዚህ ወይ ሊገለጽ አሪፍ ነበር ስንጨርስ ደግሞ መመሪ አንድ ንግግር አጀማመራችን ሳይሆን አብዛኛውን ጊዜ የምንጨርስበት ወይ ነው። በጣም ተማንተው እሱ ነው ይሎት ሚሄዱ ሰው እንዴት እሱን መጨረስ እንዳለባቸው የሰውነታችን ደግሞ ኢቨንት ስንንቀሳቀስ እጃችን የምናንቀሳቀስበት ኤቭሪቲንግ ማከር ያደርጋል ሴም ኮሚኒኬት ስናደርግ ማለት ነው። የምናገረው ነገር ብቻ አይደለም ማተር የሚያደርገው እንደ ከምንናገረው በላይ የሰውነታችን እንቅስቃሴ ደግሞ የምንናገራት በላይ ይናገርልናል። እና እሱንም እንዴት በማስተር ማድረግ የምንችለው ስለዚህ ስለዚህ ሁሉ ፊድባክ ይሰጠናል። እና የተለያዩ አይነት አሳይመንቶችን እየወሰዱ መንበሮች የንግግር ክህሎታቸውን ያሻሽላሉ ማለት ነው። እና እዛ ቶስት ማስተርስ ላይ ማንም አስተማሪ፣ ማንም ተማሪ አይደለም። ኤቨሪባዲ እዛው ሁላችንም እንማማራለን። ማንም ኤክስፐርት ሆኖ ምናምን ሳይሆን ግን እኔ አሁን ሜቢ ሁለት ሶስት አመት ከቆየው እዛ ቦታ አለ ሜቢ አዲስ ዛ ጆይን ለሚያደርጉ ሰዎች ፊት መጣት ይችላል ማለት ነው። ስለዚህ ሁላችንም ፕራክቲስ እያደረግን እየተማረን እያሻሻልን ነው የምንሄደው። በኢትዮጵያ ላይ ከተጀመረ አሞት ከርሳሳችን ወደ ሰላሳ አመት አልቶታል ሌጦት አባላቶች ራሱ የነበሩት ኢትዮጵያ ላይ በጣም ታዋቂ የሚባሉ እነ እንደነ አፈወርቅ ተክሌ የመሳሰሉት ሰዎች ነው በጣም ታላልቅ ሰዎች ናቸው። ቶስትማስተርስ ላይ የሚሳተፉት በፊት ማለት ነው። አሁን ግን ማንኛውም ወጣት ከአስራ ስምንት አመት ጀምሮ ጆይን ማድረግ ይችላል ቶስትማስተርስን ይህ ወዚህ ስድስት ክለቦች አሉን አክቲቭሊ አዲስ አበባ ላይ ሴሽን ራን እያደረጉ እየተገናኙ ቶስትማስተር ክለብ ላይ የሚያደርጉ ማለት ነው። ለምሳሌ ከራስሽም ተሞክሮ ስነግሪኝ ትችያለሽ። ሰዎች እንዴት ነው መረጃውን አግኝተው መተውን መዝገብ የሚችሉት? ዩኒቨርሲቲ ተማሪ ነበርኩ። ስለ ሶስት መርት ስሰማ አንዱ የማውቀው ጓደኛዬ በጣም ኮሚኒኬሽን ላይ ፍላጎት እንዳለኝ ያቅረበር እና እንደው የሆነ ክለብ አለኩ እና ሁም ዛ ስቴጅ እኮ በደንብ ኢቨንት ትምህርት ቤት ከምት ፕራክቲስ ከምታደርጅ በላይ የምታዘግብበት የሆነ ክለብ አለ እና ለምን እዛ አንሄድም ምናምን ብሎኝ ከሬትሊ ጆይን ያደረኩት ክላቸው ፒተርቶስ ማስለ ክለብ ይባላል። እዛ ሄደ እና ሴሽናቸው እሁድ ፒተር ሆቴል ነው የሚገናኙት ከዘጠኝ እስከ አስራ አንድ ሰዓት ማለት ነው። ስለዚህ በዘጠኝ ሰዓት ሴሽኑ ሲጀመር በጣም ፎርማል በሆነ ስትራክቸርን ያስጀመሩት። ሶ ፕሬዚደንት አለ፣ ሴክሬቴሪዎች አሉ። ከዛ ሁን የሚያስጀምር አንድ ሰው አለ እና በአጀንዳ መሰረት ነው ሁሉም ንግግሩን የሚያቀርበው ማለት ነው። ስለዚህ ተደርሷል። እኔ መጀመሪያ እዛ ነበር እየሄድኩት። ከዛ በጣም ለእኔ አሪፍ ቦታ እንደሆነ እንደሚሆንልኝ ገባኝ። ባይደዌ ፓብሊክ ስፒኪንግ በዓለም ላይ ነምበር ዋን ሰው በጣም ነምበር ዋን ፎቢያ የሚባለው ፓብሊክ ፍርሀት ፍርሀት አለው አይደል? ሰዎች በጣም ይፈራሉ ይሰራሉ ዳውት ማድረግ ይጀምራሉ። እና ስለዚህ ቶስ ማስተርዝ ማለት አሁን እሱ ፍርሀት በጣም ቻለንጅ የምናደርግበት የምናሸንፍበት መድረክ ማለት ቶስ ማስተርዝ ነው። እና ቶስ ማስተርዝ መንበር ለመሆን በየስድስት ወሩ የሚከፈል ክፍያ አለ። እሱን እንዴት መክፈል እንዳለብኝ የሞሉ ፎርሞች አሉ። እነሱንም እንዴት መሙላት እንዳለብኝ ጋይድ አድርጎኝ ፎርሙን ሞልቼ ከፍዬ መንበር ሆንኩኝ። የዛሬ ሰባት አመት ማለት ነው። እስኪ ከአዲስ አበባ ውጭ ሌሎች ክልሎች ላይ አለ ከሌለስ ደግሞ ወጣቶች በምን መልኩ ነው ይህንን ይህንን መሳይ ነገር አድርገው ራሳቸውን ሊያሻሽሉ የሚችሉበት ነገር የምትይው የምጠቁሚው ነገር ካለ? ሁ ነገር አለ። የመጀመሪያው፣ ስለዚህ በኮቪድ ምክንያት መገናኘትን ስላልቻሉ በጊዜው ግዴታ በዙም ማድረግ ነበረባቸው። አማራጭ ደግሞ እናት ያስቸገረን ነገር ምንድን ነው? ከአዲስ አበባ ውጭ ክለብ መመስረት እንፈልጋለን፣ ግን አንድ ክለብ ለመመስረት ቢያንስ ቢያንስ ከሀያ ሰዎች ያስፈልጉናል እና እሱ ከአዲስ አበባ ውጭ ላሉ ሰዎች ሶት ማስተርዘን እንዲህ በርቀት ሳይሆን እኛው እዛ ራሳችን አንድ ክለብ መስርተን እዚሁ እራሳችን ፕራክቲስ ማድረግ እንፈልጋለን የሚሉ ሰዎች ካሉ ኮንታክት ቢያደረጉን እና እኛ ደግሞ የሚያስፈልገውን ድጋፍ በሙሉ ለመስጠት ፈቃደኛ ነው ዝግጁ። ኢትዮጵያ ውስጥ ያሉ ወጣቶች በሙሉ ከቶስ ማስተርም አባል ያልሆኑ የንግግር ክህሎታቸውን ለማዳበር የአመራር ክህሎትም ለማዳበር እና ቋንቋም ክህሎታቸውን ለማዳበር ምን ቢያደርጉ ይችላሉ? ኬት መጀመር ይችላሉ? ተግባቡ ንግግር ላይ በጣም ቻለንጅ የሚሆነው ነገር ይበለ ስልጠና ራሱ ኮሚኒኬሽን በጣም በጣም ፕራክቲካል ስኬል ነው። እንደ ባለሙያ ራሱ ለሌሎች በንባብ የሚመጣ ክህሎት አይደለም። የንግግር ክህሎት ፕራክቲካል ስኪል ነው። ስለዚህ ማንኛውም ሰው ያንን ስኪል ማሳደግ፣ ማሻሻል፣ ፕራክቲስ ማድረግ የሚፈልጉት ከሆነ እለማመድ ሰው ከሰው ፊት ቆመው ማውራት የሚፈሩ ከሆነ ያንን ፍርሃት ኦቨርካም ለማድረግ ለማሸነፍ ከሰው ፊት ቆሞ ማውራት ነው መጀመሪያ ዳስፋይ። ግን ከንግግሩ ጀርባ መዘጋጀትም ቢኖር ፕራክቲካሊ ግን ያንን ስኪል ያንን ክህሎት ለማሻሻል ለማሳደግ ምን ለማመት ነው በቃ። ኢትዮጵስ ታደሰ ከአሜሪካ ድምጽ ጋር ለነበረች ቆይታ አብዝቼ ነው የማመሰግነው። እኔም አመሰግናለሁ ቴንኪው። ከአሜሪካ ድምፅ ወደ እናንተ እየቀረበ ያለውን የጋቢና ቪኦኤን መሰናዶ ነው እየተከታተላችሁ የምትገኙት አድማጮቻችን፣ እንዲሁም ተመልካቾቻችን አብራችሁ ስላላችሁ ደግሞ በእጅጉ ደስ ብሎናል። የካታሩ ዓለም ዋንጫ ሊጠናቀቅ አራት ብቻ ጨዋታዎች ቀርቶታል። ለዋንጫ ለማለፍ የግማሽ ፍጻሜ ጨዋታዎች ዛሬና ነገ ይደረጋሉ ተብሎ ይጠበቃል። በዛሬው ዕለት በሉሴል ስታዲየም የሁለት ጊዜ የዓለም ዋንጫ አሸናፊ አርጀንቲናና ለሁለት ጊዜ ያክል ለዋንጫ ደርሰ ያልተሳካላትን ሌላ ገናና የኳስ ሀገር ክሮሽያን ትገጥማለች። ይጫወታሉ ሁለቱ ቡድኖች። የአርጀንቲና አሰልጣኝ ሊዮኔል ስካሎኒ የክሮሽያን ቡድን ለመርታት የሚያስችሉ መላዎችን ሲመቱ መሰንበታቸውን ተናግረዋል ለሮይተርስ። ነገር ግን በሳውዲ አረቢያ ያልተጠበቀ ሽንፈት ገጥሞት የዓለም ዋንጫ ጉዞውን የጀመረው የአርጀንቲና ቡድን ሌላ የዓለም ዋንጫ ታሪክ ማስመዝገብ ይችል እንደው ዛሬ ምሽት አራት ሰዓት ላይ በሚጀምረው ጨዋታ መልሱን ያገኛል ተብሎ ይጠበቃል። በነገ ሁለት ደግሞ ሞሮኮና ፈረንሳይ የሚያደርጉት ጨዋታ ይጠበቃል። በአፍሪካ ሀገራት ታሪክ ውስጥ ለመጀመሪያ ጊዜ ወደ ግማሽ ፍጻሜ የተሻገረችው ሞሮኮ የሁለት ጊዜ የዓለም ዋንጫ አሸናፊዋን ፈረንሳይን ታሸንፋለች፣ አታሸንፍም የሚለውም በነገው ዕለት መልስ የሚያገኝ እንደሆነ ይጠበቃል። እኛም እየተከታተልን የዓለም ዋንጫን የሚመለከቱ ሌሎች የስፖርታዊ መረጃዎች እናቀብላችኋለን። አሁን ጥቂት ደቂቃዎች ይቀሩናል። የሙዚቃ አፍታን ውሰድ። ጣቢያው፣ የአሜሪካ ድምፅ። ስትከታተሉት የነበረው ደግሞ ጋቢና ቪኦኤ፣ በመስተንግዶ ሀብታሙ ስዩም፣ በምስልና በድምፅ ምህንድስናው ኤልያስ አስማረ፣ እስካሁን ድረስ አብረናችሁ ነበር። መልካም ምሽት ይሁንላችሁ። የነገ ሰው ይበለን።